ስድስቱ የተባበሩት መንግሥታት ድርጅት የእርዳታ ሰራተኞችና ሾፌራቸው የተገደሉት ባለፈው ቅዳሜ ከደቡብ ሱዳን ዋና ከተማ ከጁባ ተነስተው 300 ኪሎ ሜትር ርቀት ላይ ወደሚገኘው ወደ ፒቦር ከተማ በመጓዝ ላይ ሳሉ ነበረ። ከተገደሉት የእርዳታ ሰራተኞች አራቱ ደቡብ ሱዳናውያን፣ ሶስቱ ደግሞ ኬንያውያን ሲሆኑ ግሪዶ የተባለው አንድ መንግስታዊ ያልሆነ አገር በቀል ድርጅት ሰራተኞች ነበሩ። ፒቦር በመንግስት ቁጥጥር ስር ያለች ከተማ ብትሆንም በአማጽያንና በመንግስት ወታደሮች እንዲሁም በሚሊሻዎችና በታጣቂ ቡድኖች መካከል ውጊያ ይካሄድባታል። አማጽያን ግድያው የተፈጸመው መንግስት በሚቆጣጠረው አካባቢ ስለሆነ ተጠያቂው መንግስት ነው ይላሉ። መንግስት ደግሞ በአሁን ደረጃ እውነቱ ሳይጣራ ድምዳሜ ላይ መድረስ አይቻልም ሲል ይሟገታል። በደቡብ ሱዳን የተባበሩት መንግስታት የሰብአዊ ጉዳዮች ተጠሪ ኢያን ሪድሊ ግድያው በሀገሪቱ ሰዎችን ለመርዳት የሚደረገውን ጥረት እያሰናከለ ነው ብለዋል። ሊደርስ የሚችለው ተጽዕኖ የእርዳታ ሰራተኞች ለደህንነታችን ያሰጋል ብለው ወደ እነዚህ አካባቢዎች ላለመሄድ ከወሰኑ ለአካባቢው ሕዝብ የሚያስፈልገውን ማድረስ አይቻልም። አስፈላጊ የሆኑ አቅርቦቶች ፍላጎት ሲጨምር የተጠናከረ ጸጥታ ያስፈልገናል። አሁን ግን የምናየው ተቃራኒውን ነው። ሬድሊ እንደተናገሩት ባለፈው ቅዳሜ በእርዳታ ሰራተኞች ላይ ደቡብ ሱዳን ውስጥ የተፈጸመው ግድያ መንግስት ሰብአዊ እርዳታ የሚያቀርቡ የእርዳታ ሰራተኞችን ለመጠበቅ የሚያደርገው ጥረት እንደሌለ የሚያሳይ ነው። ሶስት ዓመት በዘለቀው የደቡብ ሱዳን ጦርነት ውስጥ የሚሳተፉ ወገኖች ግጭቱን እንዲያቆሙና በሀገሪቱ መረጋጋት ለማስፈንና ጸጥታም እንዲከበር ብቸኛው መፍትሄ ለሆነው ለሰላም እንዲጥሩ ኃላፊው ጥሪ አቅርበዋል። ከጄኔቭ የተባበሩት መንግስታት የሰብአዊ ጉዳዮች ቃል አቀባይ ደግሞ ግድያው የጦር ወንጀልንም ሊያካትት ስለሚችል እንዲጣራና ነፍሰ ገዳዮቹም እንዲከሰሱ ጠይቀዋል። ባለፈው ሳምንት መጨረሻ ደቡብ ሱዳንን የጎበኙት አዲሱ የአፍሪቃ ህብረት ሊቀመንበር ሙሳ ፋኪ ሙሐመትም ጥቃቱን አውግዘው ለእርዳታ ሰራተኞች ጥበቃ እንዲደረግ ጠይቀዋል። ሰዎችን እንዲረዱ በመጡ ስድስት የሰብአዊ እርዳታ ሰራተኞች ላይ የተፈጸመውን ግድያ በጥብቅ እናወግዛለን። መንግስትና ጉዳዩ የሚመለከታቸው አካላት በሙሉ ችግር ውስጥ የወደቁ ደቡብ ሱዳናውያንን ለመርዳት እዚህ ለሚገኙት የእርዳታ ሰራተኞቹ ጥበቃ እንዲያደርጉላቸውም ጥሪ እናቀርባለን። የደቡብ ሱዳን መንግስት በበኩሉ ጉዳዩን እያጣራ መሆኑን አስታውቋል። በትክክል የሆነው ከታወቀ በኋላ መግለጫ እንደሚያወጣ የካቢኔ ጉዳዮች ሚኒስትር ኤልያ ሎሙሮ ተናግረዋል። እንደ መንግስት መረጃ አላገኘንም። በጉዳዩ ላይ መግለጫ ከመስጠታችን በፊት በትክክል ምን እንደተፈጸመ ለማወቅ የደህንነት ወኪሎቻችን እያጣሩ ነው። የደቡብ ሱዳን የእርስ በርስ ጦርነት ከተቀሰቀሰበት ከጎርጎረሳዊ 2013 ወዲህ ደቡብ ሱዳን ውስጥ የተገደሉ የእርዳታ ሰራተኞች ቁጥር ወደ 80 ይደርሳል። በቅርቡ ረሃብ ባወጀችው በደቡብ ሱዳን 100000 ሰዎች ለረሃብ አደጋ ተጋልጠዋል። ያለፈው ሳምንት መጨረሻው ግድያ የእርዳታ ሰራተኞችና መንግስት ሰው ሰራሽ የሚባለውን የደቡብ ሱዳን ረሃብ እንዴት ሊቋቋሙት ይችላሉ የሚለውን ጥያቄ አስነስቷል።